እንደ ዘገባው በዕለቱ የጸጥታ ሰራተኞች ከአስለቃሽ ጋዝ በተጨማሪ ጥይት በህዝቡ ላይ ተኩሰዋል። ጥናቱ እንደጠቀሳቸው ማኞች ደግሞ በህዝቡ ላይ ይተኩሱ የነበሩት መለዩ የለበሱ የጸጥታ ኃይሎች ብቻ ሳይሆኑ ከህዝቡ ጋር ተመሳስለው የተቀላቀሉና የባህል ልብስም ጭምር የለበሱ ሲቪል ታጣቂዎች ናቸው። መንግስት የተገደሉት ሰዎች ቁጥር 55 ብቻ ናቸው ሲል፣ ሌሎች ወገኖች ደግሞ ቁጥሩን እስከ 700 አድርሰውታል። ሂዩማን ራይትስ ዎች የቢሸፍቱ ሆስፒታል ምንጮቹን በመጥቀስ የሟቾቹ ቁጥር በመቶዎች የሚቆጠሩ እንደሆነ ነው ያመለከተው። የሰብአዊ መብት ተሟጋቹ ተቋም በዕለቱ የተከሰተውን ሁኔታ የሚያስረዱ የቪዲዮ የምስል እንዲሁም ከአምሳ በላይ የአይን እማኞችን ዋቢ በማድረግ የመንግስት የጸጥታ ኃይሎች ጥይትና ከፍተኛ ኃይል በህዝቡ ላይ መጠቀማቸውን በሪፖርቱ ይፋ አድርጓል። የወቅቱ የመንግስት የኮሚኒኬሽን ጽህፈት ቤት ኃላፊ አቶ ጌታቸው ረዳ የመንግስት የጸጥታ ኃይሎች ምንም አይነት የጦር መሳሪያ እንዳልታጠቁና ወደ ህዝቡ አለመተኮሳቸውን ተናግረው የነበረ ቢሆንም የምስል ማስረጃዎች የሚያሳዩት ግን የጸጥታ ኃይሎች በከፍተኛ ሁኔታ ታጥቀው እንደነበር ነው ይላል ሪፖርቱ። የሰብአዊ መብት ተቋሙ የምስራቅ አፍሪካ ተመራማሪ ፌሊክስ ሆርን በዕለቱ የመንግስት ታጣቂዎች በህዝቡ ላይ ተኩስ መክፈታቸው ሊካድ የማይችል እንደሆነ ነው የሚያስረዱት። የውጭ ጉዳይ ሚኒስትሩ ዶክተር ቴድሮስ አድሃኖም በወቅቱ ፖሊስ አልታጠቀም ብለው በውጭ ጉዳይ ሚኒስቴር ድረ ገጽ ላይ ገልጸው ነበር። ጌታቸው ረዳም እንዲሁ ኃይሉ በአብዛኛው ያልታጠቀ ነበር ብሏል። በወቅቱ ግን በግልጽ በፎቶግራፎችም እንደሚታየው ከመድረኩ ፊት የሚታዩት ፖሊሶች ሙሉ በሙሉ ታጥቀው ነበር። ሁለተኛ ያነጋግር ናቸው በጣም በርካታ ግለሰቦችም እንደነገሩን፣ መረጋገጡ በተከሰተበት ከሰተበት ወቅት እንኳ ሰዎች እየተተኮሰባቸው ሲገደሉ ነበር። በቪዲዮ ላይም እንደምናየው የሚተኮሰው የጦር መሳሪያ ድምፅ ነው። ከዛ በተጨማሪም በመሳሪያ የተገደሉ ሰዎች አስክሬን ፎቶግራፎችን አግኝተናል። ለደህንነታቸው ስለማንጠቅሳቸውና ያነጋግር ናቸው የተለያዩ የጤና ባለሙያዎችም ይህንን አረጋግጠውልናል። ሁከቱ ከተከሰተበት ከጥቅምት 2009 እስከ ሐምሌ 2009 ለ10 ወራት ያህል ከክስተቱ ጋር ተያይዘው የተፈጸሙ የሰብአዊ መብት ጥሰቶችን ይፋ ያደረገው ሪፖርት በዚህ ወቅት ማውጣት ለምን አስፈለገ ለሚለው ጥያቄ ምላሽ ሲሰጡም፣ ሁለት ምክንያቶች አሉን። ከባለፈው ዓመት አሳዛኝ ክስተት በኋላ ቁጭት የያዛቸው የኦሮሞ ወጣቶች በመንግስትና በግለሰቦች ንብረት ላይ ጥቃት መፈጸማቸው፣ ያንንም ተከትሎ የአስቸኳይ ጊዜ አዋጁ መጣሉ ብዙ እክል ፈጥሯል። የአስቸኳይ ጊዜ አዋጁ በተደነገገበት ሁኔታ የዚህን ክስተት ሂደቶች በሰነድ ማሰባሰብ አስቸጋሪ ሆኖ ነበር። እማኞችን ማግኘትና ቃለ መጠይቅ ማድረግም ለረዥም ጊዜ የማይቻል ነበር። ሌላው የዚህኛው ዓመት ኢሬቻ ጊዜው ደርሷል። ጊዜውን በጣም ወሳኝ ነው። በዚህ ዓመትም መንግስት ነገሮችን እንዲያረጋጋና ኃይል ከመጠቀም ዝንባሌ እንዲታቀብ ለማስታወስ አመቺ ነው። በዚህ ዓመት መስከረም 21 የሚከበረውን የኢሬቻ በዓል መንግስት ተመሳሳይ ድርጊት እንዳይፈጽምበት ያሳስበው። ሪፖርቱ ባለፈው ዓመት የተከሰተውን ሁከት መንስኤና ውጤት ገለልተኛ የሆነ ዓለም አቀፍ ተቋም እንዲያጣራ መንግስት ፍቃደኛ እንዲሆን ጠይቋል። በጉዳዩ ዙሪያ የኢትዮጵያ የሰብአዊ መብት ኮሚሽን ያወጣውን ሪፖርትም አስተማማኝ ያልሆነ እንዲሁም ተጠያቂነትና ግልጽነት የሌለበት ብሎታል። የሰብአዊ መብት ተቋሙን ሪፖርት አስመልክቶ በኢትዮጵያ መንግስት በኩል እስካሁን በይፋ የተሰጠ መግለጫም ሆነ ምላሽ የለም። ለዶቼቬሌ ሬዲዮ ለጠናከረው ዘገባ አክመል ነጋሽ ቶሮንቶ